የአውሮጳ ህብረትና የአፍሪቃ ቀንድ ሀገራት በጋራ አረቀቁት የተባለው መርህ ከአፍሪቃ በረሃና ባህር አቋርጦ ወደ አውሮጳ የሚደረግ ስደትን ለመግታት ያስችላል ተብሏል። በእንግሊዘኛው ምህፃር አይአርአርአይ የተባለው ለስደተኞች መብት የቆመው ዓለም አቀፍ ድርጅት በአፍሪቃ ቀንድ ሴቶች ላይ አትኩሮ የሚሰራው በምህፃሩ ኤስአይኤችኤ የሚል መጠሪያ ያለው ሌላ ድርጅትና በለንደን ዩኒቨርሲቲው ስኩል ኦፍ ኦሪንታል ኤንድ አፍሪካን ስተዲስ የሰብአዊ መብቶች ህግ ተቋም በጋራ እንደሚሉት ደንቡ ሰዎችን ይጎዳል። ሶስቱ ተቋማት በጋራ ያወጡት ዘገባ እንደሚለው የአፍሪቃ ቀንድ የስደት መስመሮችን የመዝጋት አላማ ያለው ይህ መርህ ስደትን ከመግታት ይልቅ ስደተኞችን በእጅጉ እየጎዳ ነው። በለንደኑ ስኩል ኦፍ ኦሪንታል ኤንድ አፍሪካን ስተዲስ የሚያስተምሩት ዶክተር ሉተስ ኦኤተ ለዶቼ ቨለ በሰጡት ቃለ ምልልስ እንዳሉት መርሁ ችግሩን ለመፍታት የሚከተለው መንገድ ነው። አብዩ ችግር፣ ዋናው ችግር መርሁ የችግሩን ምንጮች ሳይሆን ምልክቶቹን ነው የሚከላከለው። ይህን የሚያደርገውም በአካባቢው ከሚገኙ ከባድ የአስተዳደርና የሰብአዊ መብቶች አያያዝ ችግሮች ካሉባቸው ሀገራት መንግስታት ጋር ነው። እናም የችግሩ ምንጮች መፍትሄ ሳይገኝላቸው አሁን በተያዘው ስልት ሰዎችን በህገወጥ መንገድ ማሻገርን በተሳካ ሁኔታ መከላከል መቻሉ በጣም አጠራጣሪ ነው። የካርቱም ሂደት በመባልም የሚጠራው ይኸው መርህ ከዛሬ አራት ዓመት በፊት በ37 የአውሮጳና የአፍሪቃ ሀገራት ነው የወጣው። በዘገባው እንደተጠቀሰው ከአፍሪቃ በህገወጥ የሰዎች አሻጋሪዎች አማካይነት የሚካሄድ ስደትን ለማስቆም ያለመው የመርሁ ትኩረት የሰዎችን እንቅስቃሴ መግታት ላይ ብቻ መሆኑ ነው ችግሩ። ለምሳሌ የህብረቱ አጋር በሆነችው በሱዳን ስደተኞች በድንበር ጠባቂዎች ቁም ስቅል ያያሉ። የመርሁ አውጪዎች ህገወጥ የሚሉትን ድንበር አቋራጭ የሰዎች ዝውውርን የህግ አስፈጻሚዎች ወይንም የድንበር ጠባቂዎች ጉዳይ ብቻ አድርገው ከመመልከት ይልቅ የስደተኞች ምንጭ በሆኑ ሀገራት ውስጥ የሚታዩ የአስተዳደር ችግሮችን፣ የከፋ ድህነትንና ሌሎች ሰዎችን ለስደት የሚገፋፏቸውን ምክንያቶች ከግምት ውስጥ እንዲያስገቡ ጠይቀዋል። ከዘገባው ጸሐፊዎች አንዱ ዶክተር ኦኤተ እንደሚሉት ደግሞ መርሁ ጀርመንን በመሳሰሉ የመርሁ አራማጅና ከፍተኛ የገንዘብ ድጋፍ ሰጪ በሆኑ የአውሮፓ ሀገራት ላይ ሊያሳድርባቸው የሚችለው ተጽዕኖም አሳሳቢ ነው። ጀርመን ለፕሮጀክቱ ተጨማሪ ስድስት ሚሊዮን ዩሮ አዋጥታለች። ከዚህም ሌላ ጀርመን ከሱዳንና ከሌሎች ሀገራት ጋር የሁለትዮሽ ስምምነቶች አድርጋለች። እንደሚመስለኝ በስደተኞች ጉዳይ አጋርነን ብለው ራሳቸውን የሚያዩ ሀገራት አሁን በሚፈጸመው የሰብአዊ መብት ጥሰትን በተመለከተ እንደከዚህ ቀደሙ ግልጽ ተቃዋሚና ተናጋሪ ይሆናሉ ተብለው አይጠበቁም እናም ይላሉ ዶክተር ኦኤተ የካርቱም ሂደት እንደገና መዋቀር አለበት ከስልሳ የሚበልጡ ኤርትራውያን ስደተኞች ጋር የተደረጉ ቃለምልልሶችንም ያካተተው ዘገባ የአውሮፓ ህብረትና የአፍሪቃ አጋሮቻቸው የስደት መንስኤ ለሆኑት ፖለቲካዊ ምክንያቶች መፍትሄ እንዲፈልጉ የስደተኞች መተላለፊያዎችን ደህንነት እንዲያስጠብቁና በአግባቡም እንዲይዟቸው አሳስበዋል።